ሰላም ጤና ይስጥልን። ውድ የኤስቤስ ሬዲዮ ተከታታዮች እንደምንሰነበታችሁ ነሆ። ሳምንታችንን ጠብቀን ተገናኝተናል። በዛሬው ዝግጅታችንም ሰሞኑን ከዚህ ዓለም በሞት ያጣነውን የጸሐፊ ተውኔት የአዘጋጅ የተዋናይ የገጣሚና የሁለ ገብ አርቲስቱ የሰለሞን ዓለሙን የሥራዎችና ሕይወት የምንዳስስበትን ልዩ ዘገባ ይዘን ቀርበናል። አብራችሁን ቆዩ። ማክሰኞ ማለዳ ከክረምቱ ብርድና ዝናብ ጋር ግብግብ የገጠሙት ኢትዮጵያውያን ወደ መደበኛ እንቅስቃሴያቸው ለመግባት ተፍተፍ በሚሉበት ቅጽበት በተለይም በማኅበራዊ ሚዲያው የአንድ ሰው ምስል ያለበት የሞት መርዶ ዜና ተሰማ። ዜናውን ያዩት ሁኔታውን ባለማመን ዜናውን ለሌሎች ባለማጋራትና በማጋራት መካከል በውዝግብ ውስጥ ቆዩ። ሰዓቱ እየገፋ ሲመጣ ግን አስተማማኝ የዜና ምንጭ ተደረገው የሚታወቁት የፌስቡክ ገጾች ጭምር ዜናውን በመቀባበል ያዙ። በእርግጥም ብዙ ያልተነገረለት ተገቢውን ክብር ያልተሰጠው ብዙ ሰርቶ ዝም የተባለው አደባባይን የማይደፍረውና ዝምተኛው ከያኒ ሰለሞን አለሙ ከዚህ ዓለም በአጸደ ሥጋ መለየቱ እርግጥ ሆነ። በጤና እክል ምክንያት መለስ ቀለስ ሲል የሰነበተው ሰለሞን አለሙ ማንም ልብ ሳይለው ይችን አለም ተሰናበታት። የሞቱን ዜና የሰሙ ወዳጆች፣ አድናቂዎቹና ቤተሰቦቹም በአስቸኳይ ኮሚቴ አቋቁመው በሕይወት እያለ ተገቢውን ክብር ባያገኝም ቢያንስ የቀብር ሥነ ሥርዓቱ እንኳን ተገቢውን ክብር እንዲያገኝ ብለው ለእረቡ እኩለቀን በኢትዮጵያ ብሔራዊ ትያትር ቀጠሮ ያዙ። በዚያውም አስክሬኑን በአረንጓዴ ቢጫ ቀይ ባንዲራ ተውቦ የስንብት ሥነ ሥርዓት ተደረገል። በኢትዮጵያ ብሔራዊ ትያትር በተዘጋጀው ዝግጅት አስክሬኑ በክብር ወደሚያርፍበት ቅድስት ሥላሴ ካቴድራል ቤተ ክርስቲያን ከማምራቱ በፊት ሰለሞን አለሙን የሚያስታውሱ የሚዘክሩ ስራዎቹ ሕያው መሆናቸውን የሚናገሩ የተለያዩ ዝግጅቶች ቀረቡ። በዕለቱ አርቲስት ሰለሞን አለሙንና ስራዎቹን የሚዘክሩ ዝግጅቶችን ካቀረቡት መካከል አንጋፋው ከያኔና የማስታወቂያ ባለሙያ እንዲሁም ከሰለሞን አለሙ ጋር ወደ ጥበብ ከመጡት ባለሙያዎች አንዱ የሆነው ሰራዊት ፍቅሬ አንደኛው ነበረ አፍለኛው የቲያትር ቡድን ከተመሰረተበት ከ 1981 ዓ ም ጀምሮ ያከናወናቸውን ተግባራት ለመዘርዘር ቦታውን ጊዜው ውስንነት አለበትና ዋና ዋናዎቹን ብቻ ላነሳ ወዳለው እንደ ስሙ አፍለኛነት በወጣቶች የተመሰረተውን አፍለኛ የቲያትር ቡድንን በመሪነት በደራሲነት፣ በአዘጋጅና በተዋናይነት ሲያገለግል የነበረው ሰለሞን አለሙ ዛሬ ስራዎቹን እና ትዝታዎቹን ብቻ ትቶልን አልፏል። ሰለሞን ምናልባትም ከወላጆቹና ከቤተሰቦቹ በመቀጠል ያፈራው ዋነኛው ቤተሰብ ቢኖር አፍለኛው ነው ብሎ በድፍረት መናገር ይቻላል። ሰለሞን የትያትር ቡድኑን በአዲስ መልክ ከማደራጀት እና ከመምራት በተጨማሪ በነዚያ ውድ ቃላቶቹ በዚያ ትንታክብሩ የወጣቶችን አስተሳሰብ እና አካሄድ ሊያነጽ የሚችል ተወዳጅ ተግባራትን አከናውኗል። ሰለሞን ሁሌም መናገር ጤንነት ነው በሚለው ብሂል የጻፋቸው ድራማዎች፣ የራዲዮ ስራዎች፣ የቴሌቪዥን ትዕይንቶች፣ የመድረክ ስራዎች ዛሬም ተገልጠው የሚነበቡ ለትውልዱ የቀሩ መጽሐፍትና ትሩፋት ናቸው። በተለይም በሸምጋይ ወይም በአብይ ዘርጋዊ ሬዲዮ ድራማ ዝናን ያተረፈው ሰለሞን አለሞ ለእሱ ብቻ ሳይሆን ለእኛ ለሙያ ባልደረቦቹም ትልቅ መሸጋገሪያ የፈጠረ ባለሙያ ነውና፣ እናመሰግነዋለን። ሰለሞን በስራችን ባልደረባና መሪ፣ በማህበራዊ ኑሯችን ጓደኛ፣ በሰርጋችን ሚዜ፣ በችግራችን አዝናኝ የነበረ ወንድማችን ነው። ህይወትና እንጀራ እፍለኛው የቲያትር ቡድንን በየቦታው በታትና አካላዊ ቀረቤታችንን ብታሰናክልም ሁሌም አባላቱ ከያሉበት ያለም ዳርቻ ቤተሰብና ወዳጅነታቸውን በአብሮነት ስሜት እየገለጹ ነው። ወደፊት የሚገልጻሉ ብለን እናስባለን። በርካቶች በታደሙበትና ከፍ ያለ ሐዘናቸውን በገለጡበት በዚህ የሽኝት መርሃ ግብር ላይ የአርቲስቱን ሥራዎችና ሕያውነት የሚያውሱ ዝግጅቶች ሲቀርቡ፣ በአንድ አጋጣሚ ስለ አባቱ ምስክርነት እንዲሰጥ የተጋበዘው አንድያ ልጁ ሐዘኑን መቆጣጠር አቅቶት ከመድረክ ላይ ሲወርድ ብዙዎች በጋራ አንብተዋል። በተለይም ጋዜጠኛና ጸሐፊ ቴዎድሮስ ተክለአረጋይ በፌስቡክ ገጹ ላይ ያጋራውን ጽሑፍ ያነበቡና ሰለሞንን በሚፈልጋቸው ወቅት ከጎኑ ለመሆን ያልቻሉት የሙያ አጋሮቹ ቁጭት፣ እንባ አንጀት የሚበላ ነበረ አርቲስት ደበሽ ተመስገን በዚህ የክብር ስንብት መርሃ ግብር ላይ የሚከተለውን ብሎ ነበረ ሰለሞን አለሙ ብዙ ብንል ብዙ ብንል ብዙ ብንል የማያልፉ ብዙ ነገሮች አሉት እኔ በ85 ዓመተ ምህረት የመኪና አደጋ ደርሶብኝ 84 85 ሆስፒታል ነበርኩኝ እና ልክ ከሆስፒታል ስወጣ ለእኔ በተደረገው አቀባበል ላይ ሰለሞን አለሙ አንድ ግጥም ጻፈ በጣም ወዳጄ ስለነበረ ሌላውን ሆኖ ስለማልናገር ጊዜ ስለምወስድባቸው አንድ ግጥም ጻፍና፣ እዛ ለእኔ በተደረገው አቀባበል ላይ እጅግ የከበሩ ታላላቅ የኪነ ጥበብ ሰዎችና ሰዎች ና በጣም በርካታ በሺ የሚቆጠሩ ሰዎች ነበሩ አዳራሽ ውስጥና፣ ያንን ግጥም ካነበበ በኋላ ግጥሙን በፖስታ አድርጎ ሰጠኝ። በፖስታ ሊም ተቀበልኩኝ። ርእሱ የራስን ራስ ሲጨቀው ብሎ የኔን መቃተት አይቶ ነበር የጻፈው። 985 ዓመት ምት ላይ እስካሁን ድረስ ቤቴ ውስጥ ካስቀምጥቋቸው መጽሐፍት እንደ አንዱ በፖስታ እንደታሸገ ያግጥም ቤቴ ውስጥ አለ። ስለዚህ ሰለሞን ብል ያጽሁፉ ያጽሁፊቴ ላይ እንግዲህ የጥበብ ሰዎች በዚህ መልክ ብዙዎቹን ሸኝተናል። ዛሬም ደግሞ ወንድማችንን የመጨረሻ ስኑበት እናደርጋለን። እንደምታውቁት ብዙ የኪነ ጥበብ ሰዎች ነደው ነደው ነደው ያልቁና ያልፋሉ። ይህ ኢትዮጵያ ውስጥ ብቻ አይደለም፣ የዘመናት የዓለማት ታሪክ ነው። የጥበብ ሰው ደሻማ ይነዳል እንዳለመታደል ሆኖ በሀገራችን ደግሞ የኪነ ጥበብ ሰዎች በአንጻራዊነት ጥቂቶችን ልናይ እንችል ይሆናል እንጂ በሀገራችን ላይ ብዙ የኪነ ጥበብ ሰዎች ደግሞ ተጠቃሚ አልነበሩም። ያልተጠቀሙት ኢኮኖሚያዊ ጥቅም ብቻ አይደለም። ውስጣቸውንም አንጥፈው መስራት ሳይችሉ እንዲህ እንደ ሰለሞን ይለዩናል። ሰለሞን አለሙ ብዙ ብንል ብዙ ብንል ብዙ ብንል የማያልቁ ብዙ ነገሮች አሉት። እኔ በሺህ ዘጠኝ መቶ ሰማንያ አምስት ዓመተ ምህረት የመኪና አደጋ ደርሶብኝ 8485 ሆስፒታል ነበርኩኝና ልክ ከሆስፒታል ስወጣ ለእኔ በተደረገው አቀባበል ላይ ሰለሞን አለሙ አንድ ግጥም ጻፈ። በጣም ወዳጄ ስለነበረ ሌላው ነው ስለማልናገር ጊዜ ስለምወስድባቸው አንድ ግጥም ጻፈና እዛ ለእኔ በተደረገው አቀባበል ላይ እጅግ የከበሩ ታላላቅ የኪነ ጥበብ ሰዎች እና በጣም በርካታ በሺ የሚቆጠሩ ሰዎች ነበሩ አዳራሽ ውስጥና፣ ያንን ግጥም ካነበበ በኋላ ግጥሙን በፖስታ አድርጎ ሰጠኝ። በፖስታ ተቀበልኩኝ። ርዕሱ የራስን ራስ ሲጨንቀው ብሎ የኔን መቃተት አይቶ ነበር የጻፈው። 1985 ዓመተ ምህረት ላይ እስካሁን ድረስ ቤቴ ውስጥ ካስቀምጥኳቸው መጽሐፍት እንደ አንዱ በፖስታ እንደታሸገ ያግጥር ቤቴ ውስጥ አለ። ስለዚህ ሰለሞን ለራሳው ኳምብል ያጽሁፉ ፊቴ ላይ ይመጣል። እንግዲህ የጥበብ ሰዎች በዚህ መልክ ብዙዎቹን ሸኝተናል። ዛሬም ደግሞ ወንድማችንን የመጨረሻ ስንብት እናደርጋለን። እንደምታውቁት ብዙ የኪነ ጥበብ ሰዎች ነደው ነደው ነደው ያልቁና ያልፋሉ። ይህ ኢትዮጵያ ውስጥ ብቻ አይደለም፣ የዘመናት የአለማት ታሪክ ነው። የጥበብ ሰው እንደ ሻማ ይነዳል። እንዳለመታደል ሆኖ በሀገራችን ደግሞ የኪነ ጥበብ ሰዎች በአንጻራዊነት ጥቂቶችን ልናይ እንችል ይሆናል እንጂ በሀገራችን ላይ ብዙ የኪነት ሰዎች ደግሞ ተጠቃሚ አልነበረውም። ያልተጠቀሙት ኢኮኖሚያዊ ጥቅም ብቻ አይደለም። ውስጣቸውንም አንጥፈው መስራት ሳይችሉ እንዲህ እንደ ሰለሞን ይለዩናል። ቴዎድሮስ ተክላረጋይ በድፍረት በገጹ ላይ እንዳሰፈረው ጉምቱ ከያኒ በችግሩ ወቅት አብሬው ለውን ባለመቻሌ ቀብሩ ላይ የምቆምበት የሞራል ልዕልና የለኝም ብሎ በግልጽ መጻፉ ብዙዎችን ያስማማ ሲሆን ዝናብ ባጀበው የቀብር ስነ ስርዓቱ ላይም ይኸው ተጽዕኖ በይፋ ታይቷል። ሰለሞን ሰው እየፈለገ ኑሮውን የሚያግዘውን እየናፈቀ ሰው ጭምር አጠገቡ እንዲቆምለት እየፈለገ እንዳለ ማለፉ መሰማቱ የብዙዎች ልብ እንዲነካ አድርጓል። ከዚህም ባሻገር የብዙዎቹ የኢትዮጵያ የኪነ ጥበብ ባለሙያዎች ህይወት ፍጻሜ በዚህ መልኩ መሆኑ እስከ መቼ ይቀጥላል? የሚል ውይይትም እንዲነሳ አድርጓል። አርቲስት ተስፋዬ ይህን ግጥም በመድረኩ ላይ እንዲህ አቅርቧል። እኮ እንዴት እንደምን ምንድንስ ሲሆን ያሰብን ከቶ እኔስ ማን ነኝ? እኛስ እንደምንን ከየት ላይ ተነስተን ወዴት ለምንለብሰው ሳይቀር ለምንኖርበት ተሰደን ከማወቅ ይልቅ መብለጭለጭ ለጭ ሰውም የሚያደርገን ሊመስለን ወርቆቻችንን ፈንክተን ቦ ለውተን ከአሜሪካን ሊሙዚን እስከ ፈረንሳይ ሴትሮይን እያማረጥን ሸማምተን እንደ ባሪያ ፈንጋይ በሰዎች ላብ ሰክረን እንደተቃበጥን በሰው ጋሪ ላይ እንደተነጎም እንደተንኳተትን የራስ ባዳዎች እንደሆኑ በዋይ ዋይ ታችን ተመርገን እስከ መቼ ይሆን እንደ ጭቃ ቤት ግድግዳ የሚያብረቀርቀን መቼ ላይ ሲሆን ከራሳችን ጋር ታወቀን መታረቃችን አዛምደን ተዋደን ተዋደን የራሳችን ሰው የምንሆን ከቶ መቼ ይሆን እኮ መቼ በምን ቀን እንደ ሌላው ይቅር የጀግኖቹ ልጆች የናባ ዳኛው ዘር ተወልዶ እናድገው በኖሩባት መንደር ባያገኙ ክብር በነፃው ምድራቸው የነፃነቷን አየር ብትሆንባቸው ባይተዋል በሕሊና ረሃብ ጠውልገው ከማደር ድንበል ዘረው አጥር ከጉድጉያችን ተመንጥቀው ከላ የሰፈሩ ክንፍ እያወጡ እስከ መብረር መሄዳቸውን ስናውቀው እኛ ግን በነውር እውነታቸውን በመቅበር እንደሌለ በሀገር ስለሆዳቸው ተጨንቀው እንደበረሩ ስለ ብር በእናት ሀገር ጥላ እንደተሰደዱን በነዋይ ፍቅር እየፈጠሩን በሐሰት ከምንቀበጣጥር ምን ነበር? በጎሰኝነት ተሰፍሮ እንደ ጥሬ ዘር ከማደር ኢትዮጵያዊ ነኝ እያሉ ከሚሆኑበት ባላገር ተሰደዱ ብሎን ከቶስ ምን ነበር እውነት ተናግረን ብንመር? እኛ ግን ከአገር ቤት እንደታፈን በመርገምት ልጆቻችንን አሳደን እያየናቸው በስቃይ አይሆን ሆኖ ከሰው ቤት እንደ ሰዓታት የመኖራቸውን እየታርቡን በስለት በጀግንነታቸው ኢትዮጵያን ጠርተው በኩራት ሲሆኑልን ልን መስዋዕት እኛ ግን በንፍገት እንደታፈን በመርገምት እንዳሳደድናቸው ያዞምባችንን በመርጨት እንደደረቅን በሲቃ በዝምታችን ተበርቀን ሳንሆናቸው ጠበቃ

The cold. Amen. ሰለሞን አለሙ በ1952 ዓ ም በታህሳስ 6 ቀን ከእናቱ ወይዘሮ አምሳለ ዘለቀና ከአባቱ ከአቶ ዓለሙ ወልደ ማርያም አዲስ አበባ አንጦጦ ቆስቋም ማርያም ቤተ ክርስቲያን አካባቢ ተወለደ። የመጀመሪያ ደረጃ ትምህርቱን እዚያው እቴጌ ጣይቱ አንደኛ ደረጃ ትምህርት ቤት አጠናቀቀ። ሁለተኛ ደረጃ ትምህርቱን ደግሞ በተፈሪ መኮንን ወይም እንጦጦ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማረ። ሰለሞን በአስመራ ዩኒቨርሲቲ የሥነ ጽሑፍ ትምህርትንም ተከታትሏል። የሰለሞን የኪነ ጥበብ ሕይወት የሚጀምረው የሁለተኛ ደረጃ ተማ በነበረበት ጊዜ በትምህርት ቤቱና በቀበሌው በሚያዘወትራቸው የቲያትር ድርሰቶቹና መነባንቦቹ ነበረ። በእነዚህ ስራዎቹ ሕይወት ጥሪውን መስመሩን እንዳገኘ ቢያስብም ይበልጥ ግን እርግጠኛ የሆነው ወደ ቀድሞ ኤርትራ ክፍል ሀገር አስመራ ከተማ በሄደ ጊዜ ነበረ። አስመራ በጊዜው በነበሩት ውጥረቶች ውስጥ እየተናጠች በከፍተኛ ማዕበል ውስጥ አቅጣጫዎቿን ሳትይዝ እንደምትጓዝ መርከብ መስመሯን ስትስት ጸሐፊ ተውኔት ተዋናይ፣ ገጣሚ፣ አዘጋጅና አቅራቢ በመሆን ብዙ ስራዎችን የማቅረብ ዕድል አገኘ። ብዕሬ፣ ደደቧ፣ ወላንሳ እምቦይ ሠራ ሰው ማለት ቀይ ባህር አታገደፊና የመሳሰሉና ተወዳጅ መነባንቦቹ ከሚጠቀሱት መካከል ናቸው። ሰለሞን አለሙ ሕይወቱን ሙሉ ለኪነ ጥበብ የተሰጠበትን ልክፍት የተለከፈው ግን ወደ አዲስ አበባ ተመልሶ ከድርብ ወርቅ ሰራዊት፣ አዜብ፣ ሜሊ፣ ፍሬሕይወትና ሌሎችም ወጣቶች ጋር በመሆን አፍለኛው የቲያትርና የሙዚቃ ክበብን ካቋቋሙ በኋላ ነበረ። የክበቡ መሪ እንዲሆን ጓደኞቹ ከሰየሙት በኋላ ከምክትሉ ሰራዊት ጋር በመሆን አቅማቸውንና ተሰጧቸውን ለማስፈተሽ እና ለማስመስከር ወደ ቤተሰብ መምሪያ ሄዱ። አቅማቸውን አይቶ የችሎታ ማረጋገጫ የሰጣቸው የቤተሰብ መምሪያ የወጣቶች ፕሮጀክት ውስጥም እንዲሳተፉ እድሉን ሰጣቸው። ሰለሞን አለሙም ሆነ የአፍለኛው ከበብ አባላት በሀገር አቀፍ ደረጃ እጅግ ተወዳጅና ዘመን ተሻገር የሚባሉ ስራዎችንም ለመስራት ቻሉ። በተለይም የሰለሞን አለሙ ብርቅ ቀለም መጥፋቱን አላቆም አለ። ለቁጥር የሚያታክቱ ድርሰቶች ተወለዱ። አፍለኛው የኢትዮጵያን ወረዳዎች አንድም ሳይቀር ማለት ይቻላል ረገጠ። የሰለሞን ድርሰቶች አስተማሪና አዝናኝ ናቸው። በሀገራችን እጅግ ከተዋጣላቸው የኮሜዲ ወይም አስቂኝ ደራሲዎች ቁንጮ ነው ቢባል ማጋነን አይሆንም ይላሉ ወዳጆቹ። ሕይወቱ ከወገኑ ሕይወት ጋር የተሳሰረ በመሆኑ ሀገሩን አብጠርጥሮ በማውቁ በማንኛውም ርዕሰ ጉዳይ ላይ ለመጻፍ ሲነሳ ለአፍታ እንኳን ተቸግሮ አያውቅም ይላሉ የቅርብ ሰዎቹ። ሰለሞን መንደሩ ሁሉ ወዳጅና ጓደኛው ነበረ። ሰውን ሁሉ እኩል የሚያከብርና የሚወድ በመሆኑም በሁሉም ዘንድ የሚከበር የሰፈር ሰውም ነው ይላሉ የአብሮ አደጎቹ። አፍለኛው እጅግ ስነ ስርዓት ባላቸው የሙያ ፍቅር በውስጣቸው በሚንበለበልና ራሳቸውን ለኪነ ጥበብ አሳልፈው በሰጡ ወጣቶች የተሞላ በመሆኑ በአጭር ጊዜ ውስጥ ልብ ለልብ ለመተዋወቅ በቁ። እስከ ዛሬም ድረስ በሚያስቀና ጓደኝነታቸውና ፍቅራቸው እንዲዘልቁ ያበቃቸው ያ የወጣትነት ልባዊ መግባባት ነበረ። ሰለሞንን የሚያከብሩት፣ የሚፈሩት፣ የሚወዱት ጓደኛቸውና የቡድን መሪያቸው ነበረ። ፍራሽ ሜዳ ከዳንኪራው ጀርባ፣ የሁለት ዓለም ሰዎች፣ ድብልቅልቅ፣ በድሉ፣ ግራኙ፣ አዙሪት፣ ሙዚቃዊ ድራማ ጽናት በወቅቱ ቲያትር ቤቶች በሰዎች እንዲጨናነቁ ያደረጉ የሰለሞን ዓለሙ ሥራዎች ነበሩ። እነዚህ ሁሉ ተደማምረው በሰለሞን ልቦናና አእምሮ ውስጥ ያከማችሁት ለዛ ቁም ነገርና ጥበብ ሸምጋይ ሆኖ የተወለደው ከፍ ካለ በኋላ ነበረ። አብዬ ዘርጋው በሺዎች የሚቆጠሩ ባለሙያዎችን ለማፍራት በሚሊዮኖች የሚቆጠሩ ኢትዮጵያንን በሬዲዮ ድራማ ፍቅር እንዲወድቅም ለማድረግ በሰለሞን ዓለሙ ብዕር በአፍለኞቹ ድንቅ ትወናና ብቃት ወደዚህ ዓለም ለመምጣት የቻሉ ገጸ ባህሪ ናቸው። በኢትዮጵያ የሬዲዮ ድራማ ታሪክም በትልቁ አሻራቸውን እንዲያኖሩ ምክንያት የሆናቸው ሸምጋይ አብዬ ዘርጋው ሰለሞን ዓለሙ ወላጅም አሳዳጊያቸውም ቢሆንም እጅግ ተወዳጅ ከመሆናቸው የተነሳ አደጋ በደረሰባቸው ጊዜ ከአደጋው በሕይወት ይተርፉ ዘንድ አድማጮች ከፍተኛ ተማጽኖ እስኪያደርጉ ድረስ ያስገደደ ብቸኛው የሬዲዮ ድራማ ነበረ። ሰለሞን አብዬ ዘርጋውን በተመለከተ የመጨረሻው የፊልም ድርሰቱ አብዬ ዘርጋው ገና ድምፃቸው ሳይሰማ እየተነበበ የሚያንከታከት ነበረ። ምን ያደርጋል እንደተዘጋበት ቀረ። ኪነ ጠበብ በተለይም ድርሰት ለሰለሞን ምግብና መጠጥ ብቻ ሳይሆን እስትንፋሱም ነበር። የሰለሞን ሕመም ብዕር ከወረቀት ሳይገናኙ መዋልና ማደር ነበረ። ብዙ ሥራዎቹ ክፍል ውስጥ ተከምረዋል። በተለይ በተለይ አንዳንድ ሥራዎቹ የሰለሞን ሕይወት ምን ያህል ከማኅበረሰቡ ጋር የተወሳሰበ እንደሆነ ቁልጭ አድርገው የሚያሳዩ ናቸው ይላሉ ሥራዎችን ያነበቡ ወዳጆቹ። እያለቀሱ የሚስቁ እየተራቡ የሚስቁ እየታመሙ የሚስቁ ሰለሞን። ከመድረክ ሥራዎቹ ባሻገርም ብዙ የቴሌቪዥን ድራማዎችን ጽፎ ተውኗል። ከጤና ጥበቃ ሚኒስቴር ጋር በመሆን ብዙ የቴሌቪዥን ድራማዎችን ጽፎ አዘጋጅቷል። በ1980ዎቹና በ1990ዎቹ ወደ ኪነ ጥበብ መንደር ጎራ ያለ ወጣትና ተስፋ የሚጣልበት ወጣት ከሰለሞን አለሙ ጋር ያልሰራ አለ ለማለት ያስቸግራል። ሰለሞን አለሙ አቅሙ፣ ጉልበቱ እስከፈቀደ ድረስ ከመድረክ አልተለየም። እጆቹም ቢስኪሉ ድረስ መጻፍ አላቋረጠም። ሰለሞን አለሙ ለሙያው እንደኖረ ከኪነ ጥበብ ሕይወት ሌላ ሕይወት ሳይኖረው ከሕመሙ አገግሞ መንፈሱ በተነቃቃበት ጊዜ በድንገት ሰኔ 21 ቀን 2014 ዓ ም ከዚህ ዓለም በሞት ተለየ። ሰለሞን የአንድ ወንድ ልጅ አባት ነበረ። የሰለሞን እልፈትን ተከትሎ ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና ለመላው የኢትዮጵያ ሕዝብ በሙሉ በኤስቤስ ሬዲዮ ስም ከፍ ያለ መጽናናትን እንመኛለን። በፍቃዱ አባይ ለኤስቤስ ሬዲዮ